ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ በየለቱ ከምሽቱ 1 እስከ 1 ተኩል እንዲሁም በ1431 መካከለኛ ሞገድ የሚያሰማውን ፕሮግራም አሁን ጀመረ። ጤና አድማጮች፣ እንደምንላቸው አምሽታችኋል። አስተናጋጃችሁ አዲሱ አበበ፣ ፕሮግራሙን የምትመራልን ጽዮን ግርማ፣ የአክብሮ ሰላምታ እናቀርባለን። ረቡ ሰኔ 10 207 ዓ ነው። ዛሬ በደቡብ አፍሪካ የመሪዎች ጉባኤ ላይ ያነጣጠረ ሁለት ዘገባ እናሰማና አንድ የሙዚቃ ረፍት ግን ለማጠቃለያ በምጣኔ ሀብት ዘገባ አንድ ውይይት ይቀርባል። መልካም ምሽት። አሁን ወደ ዜና እንለፍ። ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የስዊዘርላንድ አቃቤ ሕጎች እንደ ኤሮፓውያን አቆጣጠር በ2018ና በ2022 ዓ ም በሚካሄዱት የዓለም የእግር ኳስ ዋንጫ ግጥሚያዎች ዙሪያ 53 ሕገወጥ የገንዘብ ዝውውር ወንጀሎችን እየመረመሩ መሆናቸው ታወቀ። የገንዘብ ልውውጦቹ ጉዳይ በስዊስ የጸረ ሕገወጥ የገንዘብ ዝውውር አካል ወይም ድርጅት አማካይነት በመላ ሀገሪቱ በሚገኙ ባንኮች እንደተነገሩ ዋና አቃቤ ህግ ማይክል ሉበር ዛሬ አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር እስላማዊ መንግስት ብሎ ራሱን የሚጠራውን ቡድን ለመመከት ወሳኙ መንገድ ኢራቅ ውስጥ ጠንካራና ይበልጡን አሳታፊ የሆነ መንግስት መገንባት ነው ሲሉ አስታወቁ። የመከላከያ ሚኒስትሩ ይህን ያስገነዘቡት ዛሬ ረቡ ለዩናይትድ ስቴትስ ምክር ቤት ኮሚቴ በሰጡት የምስክርነት ቃል ነው። አሽተን ካርተር ለተወካዮች ምክር ቤት የጦር አገልግሎቶች ኮሚቴ ሲናገሩ የተሳለጠ ወይም ውጤታማ የሆነ አሳታፊና የተለያዩ የሃይማኖት ክፍሎችን ያቀፈ አስተዳደር ማቋቋም ወሳኝ ነው ብለዋል። የኢጣሊያ ፖሊሶች ከፈረንሳይ ጋር በሚያዋስነው ድንበር ላይ በምትገኝ ከተማ በርካታ አፍሪካውያን ስደተኞችን በዚያ የሰፈሩ የነበሩ ጎትተው እንዳነሱ ተዘገበ። ስደተኞቹ ዘለቅ ብለው ወደ አውሮፓ ሀገሮች ለመግባት ድንበሩ ላይ በምትገኘዋ ቬንቲ ሚግላ በምትባል ከተማ ለበርካታ ቀናት ሰፍረው እንደነበረ ታውቋል። አንዳንዶቹ ስደተኞች ፖሊሶች ሊያስነሷቸው ሲሞክሩ የማስታወቂያ ምሰሶዎችን የምት የሙጥኝ ብለው ሲታገሉ ታይተዋል። አንዳንዶቹ ደግሞ ጄኔዋ ሰላጤን ተሻግሮ ወደሚገኙት ግዙፍ አለቶች እየዘለሉ መውጣታቸው ተስተውሏል። አንዱ ሆድ የባሰው ሱዳናዊ ስደተኛ እኛም እኮ ሰዎች ነን፣ እንስሶች አይደለንም። እርግጥ ጥቁሮችና አፍሪካውያንን ግን ሰዎች ነን በማለት ለፖሊሶች ብሶቱን ሲያሰማ ታው ትናንት ሉክሰምበርግ ውስጥ የተሰበሰቡ 28 የአውሮፓ ሕብረት ሚኒስትሮች በዚህ የአውሮፓውያን ዓመት ከመካከለኛ ምስራቅና ከሰሜን አፍሪካ የገቡትን አንድ መቶ ሺህ ስደተኞች በጋራ ተከፋፍለው ለመቀበል በቀረበ እቅድ ላይ መስማማት ሳይችሉ እንደቀሩ ይታወቃል። በመጨረሻም የግሪኩ ማዕከላዊ ባንክ ከዓለም አቀፍ አበዳሪዎች ጋር ስምምነት ላይ መድረስ ካልተቻለ የኢኮኖሚ ውድቀትና የገቢ ማሽቆልቆል ሊከሰት ይችላል፣ ምናልባትም በዩሮ ተጠቃሚ ከሆነው ማህበር ከዩሮ ዞንን ልንወጣም እንችላለን ሲል አስጠነቀቀ። ማዕከላዊ ባንኩ ማስጠንቀቂያውን የሰጠው ዛሬ ባወጣው መግለጫ ነው። ነገ ሐሙስ የዩሮ ዞን አባል ሀገሮች የገንዘብ ሚኒስትሮች ስብሰባ ይቀመጡና ግሪክ ተጨማሪ አጣዳፊ ገንዘብ እስከዚህ ሰኔ ወር መጨረሻ ድረስ መስጠት ስለሚቻልበት መንገድ ይነጋገራሉ። ግሪክ የዓለም አቀፍ የገንዘብ ድርጅት ያበደራትን ገንዘብ መክፈል አለባትና። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናውን አደመጥን። በሶስት ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ የዜና ዝርዝርና ዘገባ ይኖረናል እና በዛ ሰዓት እንድንገናኝ ከወዲሁ እንጋብዛለን። ቀዳሚው ዝግጅት በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጆሐንስበርግ ከተማ በአፍሪካ ሕብረት መሪዎች ጉባኤ ወቅት ከአሜሪካ ድምፅ ራዲዮ ጣቢያ ጋር ተወያይተዋል። ባለሥልጣኗ በዚህ ከቪኦኤ ጋር ባካሄዱት ቃለ ምልልስ የመሪዎቹን ጉባኤ በአብዛኛው ባነጋገሩ አራት ነጥቦች ላይ አትኩረዋል። ዘጋቢያችን አኒታ ፓወል ተከታውን አድርሳለች፣ ሰሎሞን ክፍሌ ያቀርበዋል። በዘንድሮው የአፍሪካ መሪዎች ስብሰባ ላይ ብዙ አነጋግረዋል የተባሉ አራት ጉዳዮች የትኞቹ ናቸው? አንደኛው አጨቃጫቂው የሱዳኑ ፕሬዝደንት ኦማር አልበሽር በጆሐንስበርጉ የመሪዎች ጉባኤ ላይ መገኘት ነው። ሁለተኛው በደቡብ ሱዳን የቀጠለው ውጊያ፣ ሦስተኛው የቡሩንዲው የፖለቲካ ቀውስና አራተኛው የአፍሪካ መሪዎች ሥልጣን ላይ ለመቆየት የሚያደርጉት ሙከራ እየተለመደ መምጣቱ ሲሆን፣ ትልቁ ጥያቄ ደግሞ ከአፍሪካ ኅብረት ችግሮች በኋላ እውን ድርጅቱ አሁንም ታማኝነት አለው የሚለው ነው። በዩናይት ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለተነሱት ለነዚህ አራት ነጥቦች ተራ በተራ ይመልሳሉ። ያስቀደሙት በአነታራኪው የሱዳኑ መሪ ኦማር አልበሽር በመሪዎቹ ጉባኤ ላይ መገኘትን ነው። የአልበሽርን ጉዳይ አነታራኪ ስትይ መጥራትሽ አስገራሚ ነው፣ ምክንያቱም ጉዳዩ በአፍሪካውያኑ ዘንድ አጨቃጫቂ ሆኖ አለመታየቱ ነው። ለእኛ ግን በጣም አነጋጋሪ ሆኖ ነው ያገኘነው። ምክንያቱም አልበሽር ተይዘው እንዲታሰሩ አይሲሲ ማለትም ዓለም አቀፉ የወንጀል ፍርድ ቤት ላወጣው ማዘዣና ጥረት ድጋፋችንን ሰጥተናል። የአይሲሲ ፈራሚ ሌሎች የአፍሪካ ሀገሮችም ፕሬዚዳንቱን ይዘው ለፍርድ እንዲያቀርቡ አበረታተናል። እነኛ የሰብአዊ ፍጅት ሰለባዎችና ሌሎች ሱዳን ውስጥ ስቃይ የደረሰባቸው ሰዎች ፍትህ ለማግኘት እድል ሊኖራቸው ይገባል። ያ ሳይሆን ቀርቶ የበሽር ጉባኤው ላይ መገኘት አላማውን ወደ ኋላ የጎተተ ይመስለኛል። ሊንዳ ቶማስ ግሪንፊልድ ሌላው በስፋት የተችበት ጉዳይ በደቡብ ሱዳን የቀጠለው የእርስ በርስ ጦርነት ነው። ውጊያው ከጀመረ አመት ተመንፈቅም አልፎ መፍትሔ አለመገኘቱ አሳዛኝ ነው ብለዋል። ለደቡብ ሱዳን ሕዝብ ሰላም መገኘት አለበት ሲሉም አበክረው መክረዋል። ቶማስ ግሪንፊልድ በደቡብ ሱዳን ሰላም ለማስፈን በእርግጥ ብዙ መሰራት ይኖርበታል። ግጭቶቹ ከጀመሩ ከአንድ ዓመት ከስድስት ወር በኋላ እንኳን ለደቡብ ሱዳን ሕዝብ ሰላም ማምጣት ባለመቻላችን ደግሞ ክፉኛ አዝነናል። ስለዚህ ተፋላሚ ወገኖች ለሰላም መንገድ ይፈልጉ ዘንድ ተጨማሪ ተጽዕኖ የማድረጉን ጥረት በጣም እንደግፋለን። በተባበሩት መንግስታት ድርጅት በኩል ደግሞ ተጨማሪ ማዕቀብ እንዲጣል እንገፋለን። እስካሁን ጫናው የተሰማቸው አይመስልም። በመሆኑም ነው በውጊያው የቀጠሉት። እንደምታውቂው በጦርነቱ ሳቢያ ብዙ በጣም ብዙ ሱዳናውያን ተጎድተዋል። በሺዎች የተቆጠሩ ሰዎች በስደት ድንበር አቋርጠው ገብተዋል። ብዙ ሺዎች ናቸው ከቤት ንብረታቸው የተፈናቀሉት። መጪውን የክረምት ዝናብ ስናስብ ደግሞ ሕዝቡ የበለጠ እንደሚሰቃይ ስለሚገባን ያስጨንቀናል። ስለዚህ ውጊያውን ለማስቆም የሚያስችል መፍትሄ ማግኘቱ አማራጭ የሌለው ግዴታ ይሆናል። ለሱዳንና ለደቡብ ሱዳን ሕዝብ ሰላም የሚመጣበትን መንገድ ማግኘት አለብን። በጎረቤት ቡሩንዲ የተፈጠረው የፖለቲካ ቀውስም በጣም አሳስቦናል ብለዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ ችግሩን የፈጠሩት ደግሞ ራሳቸው ፕሬዚደንቱ ናቸው ይላሉ። ብዙ አዎንታዊ ተግባራት አከናውነው የተመሰገኑትን ያህል ሁኔታዎች በአሁኑ ጎዳና ከቀጠሉ ግን ቅርስ አይኖራቸውም፣ ይወድማል ብለዋል። አዎን፣ በቡሩንዲ የቀጠለው ሁኔታ በጣም አሳስቦናል። ችግሩን የፈጠሩት ደግሞ ለሶስተኛ የስራ ዘመን ለመመረጥ ጥረት የያዙት ፕሬዚዳንት ናቸው ይህ ደግሞ ግልጽ የፖለቲካ ውሳኔ ነው ብለን ነው የምናምነው ከአካባቢውና ሌሎች ሀገሮች በተደጋጋሚ የሚንሰማው ነገር ውሳኔው ከህገ መንግስት ጋር የተያያዘ ነው የሚል ነው በብሩንዲ ህገ መንግስት ውስጥ ግን ፕሬዚዳንቱ ለሶስተኛ ጊዜ መወዳደር ይችላሉ የሚል አንቀጽ አንድም ቦታ ላይ የለም ይሄ ራሳቸው ፕሬዚዳንቱ የደረሱበት ውሳኔ ነው ሀገሪቱ ላይ አደጋ ሊያስከትል እንደሚችል መታወቅ ይኖርበታል ፕሬዚዳንቱ ሀገራቸው ውስጥ ሰላም የማስፈን ጥሩ ቅርስ አስመዝግበዋል፣ ወደፊት አራምደዋታል ብሩንዲን። ሁኔታው በአሁኑ መንገድ ከቀጠለ ግን ሁሉም ፈራሽ ነው። ህገ መንግስቶቻቸውን እየቀየሩ የሥልጣን ዘመናቸውን ለማራዘም የሚፈልጉ የአፍሪካ መሪዎች እየተበራከቱ መምጣት ሌላው የአህጉሪቱ አብይ ችግር መሆኑንም አውስተዋል። የአሜሪካኗ ባለሥልጣን የዩናይትድ ስቴትስ ፖሊሲም እንደማይደግፋቸው ይናገራሉ ቶማስ ግሪንፊልድ ከባልደረባችን አኒታ ፓወል ጋር ባደረጉት ቆይታ ፖሊሲያችን ግልጽ ነው። ህገ መንግስቱን እየለወጡ የስልጣን ዘመናቸውን ለማራዘም የሚፈልጉ ፕሬዚዳንቶችን አንደግፋቸውም። አንዳንድ ሀገሮችማ እንዲያውም የስልጣን ዘመን ገደብ የላቸውም። እነርሱንም እንቃወማለን። በአንድ ሀገር ውስጥ ዲሞክራሲ እንዲያብብ ከተፈለገ የመንግስት መለወጥ፣ በየጊዜውም የመንግስታት ሽግግር መኖር አለበት። አንድ ሀገር ወይም ስልጣን ላይ ያለ መሪ እራሱን ለመጥቀም ሲል ብቻ ህገ መንግስቱን ከቀየረ ግን በግልጽ እንነግረዋለን፣ እንቃወማለን። ይህንን አቋማችንን ባገኘነው አጋጣሚ ሁሉ በግልጽ ተናግረናል። ከአካባቢው ሀገሮች የምናገኘው ምላሽም አበረታች ነው። ኢኮዋስ ማለትም የምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገሮች ለምሳሌ ፕሬዚዳንቶቻቸውን የስልጣን ዘመናቸውን እንዲያራዝሙ የሚያደርግ ህግ ሊያወጡ እንደሆነ አውቃለሁ። እስካሁን ይፋ አልተደረገም፣ ነገር ግን ጥሩ ጅማሮ ነው። ወደ አኒታ ፓውል የመጨረሻ ጥያቄ ይሆናል የምናልፈው። ኤዩ ታማኝነት አለ ወይ ስትል ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከፍተኛ ዲፕሎማቷ ለሊንዳ ቶማስ ግሪንፊልድ ወዳቀረበችው በእርግጥ እንጂ ሲሉ ነው የሚጀምሩት። አሁን በእርግጥ እንጂ ኤዩ የሚታመን ድርጅት ነው። እንደ ተባበሩት መንግስታት ሁሉ የአፍሪካ ህብረትም የተመሰረተው በአባል ሀገሮች ነው። አባል ሀገራቱ ደግሞ ነጻና ሉዓላዊ ናቸው። ስለዚህ ኤዩም እንደተባበሩት መንግስታት አባላቱን በአንድ ላይ በማምጣት ለውስብስብ ጉዳዮች መፍትሄ እንዲፈልጉ የማድረግ ተመሳሳይ ኃላፊነት አለው። በዚህ ረገድ ደግሞ ስኬቶችን ያስመዘገቡበት ጊዜ አለ። ለምሳሌ ሊቀመንበሩ ዙማ ለሶስተኛ የስራ ዘመን ፈላጊ ፕሬዚዳንቶች ጠንካራ ማስጠንቀቂያ ማውጣታቸው ያስመዘግናቸዋል። ኤዩ የአፍሪካ መሪዎች ለኢኮኖሚ እድገት ድጋፍ እንዲሰጡና በሚሊዮኖች ለሚቆጠሩ ወጣቶች ስራ እንዲፈጥሩ የሴቶች መብት እንዲከበሩና አህጉሪቱ ውስጥ የሚካሄዱ ውጊያዎች እንዲቆሙ ያደረጓቸው ጥረቶች ሁሉ የሚመሰገኑ ናቸው። ድርጅቱ በዚህ አኳያ ያደረጋቸው ጥረቶች መቶ በመቶ ተሳክተዋል የለም፣ ሀምሳ ከመቶስ አላውቅም። የማውቀው ግን ጠቃሚ ድርጅት መሆኑን ገና ብዙ ስራ ወደፊት እንደሚጠብቀው ነው። የድርጅቱን የሁለት ሺ አስራ ስድስት አጀንዳዎች ስናይ ደግሞ አህጉሪቱ ውስጥ ጠንካራው ተቋም እንደሚሆን እንገምታለን። ሌላው ደግሞ ከዚህ የጆሀንስበርግ ጉባኤ በፊት በሌሎች ሶስት የአፍሪካ መሪዎች ስብሰባ ላይ ተገኝቻለሁ። ይህም ከበርካታ የተለያዩ መሪዎች ጋር ተገናኝቼ ለመነጋገር እድል ሰጥቶኛል። በስብሰባ ይሁን በእራት ማዕድ ዙሪያ ስንገናኝ በጋራ በሚያሳስቡን ጉዳዮች ላይ እንወያያለን። ከመሪዎቹ ጋር ብቻም ሳይሆን ከልዩ ልዩ የተባበሩት መንግስታት ልዩ ተጠሪዎች ጋር እንገናኛለን። በዚች በሁለት ቀናት ጊዜ ውስጥ ከእነዚህ ሁሉ መሪዎች፣ ውጭ ጉዳይ ሚኒስትሮች፣ የድርጅት ኃላፊዎች ጋር ተገናኝቶ መነጋገሩ በጣም ጠቃሚ ሆኖ አግኝቸዋለሁ። ቪኦኤ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጋር ያደረገው ውይይት በዚሁ ያበቃል። አሁንም በደቡብ አፍሪካ የመሪዎች ጉባኤ ላይ እናተኩራለን። የአፍሪካ መሪዎች ተስፋ የቆረጡ አፍሪካውያን ስደተኞች መጉረፍን ለማስቆም የሚያስችል ልማት እንደሆነ የአፍሪካ መሪዎች ይናገራሉ። አኔታ በሆነች አሁን የሚዘገበችው የአፍሪካ ህብረት ጉባኤ ከተካሄደበት ከጆሃንስበርግ ዘገባ አዳነች ፍስሀ እየታቀርባለች። ዓለም አቀፍ የፍልሰት ድርጅት እንደሚለው በያዝነው ዓመት ብቻ ከ120 በላይ የሚሆኑ ሰዎች ለመሰደድ ሞክረዋል። አብዛኞቹ ደግሞ ከአፍሪቃ የተሰደዱ ናቸው። ይሁንና ያሰቡበት ቦታ የሚደርሱት ጥቂቶች ብቻ ናቸው። በያዝነው ዓመት ብቻ ከ1800 በላይ የሚሆኑት በሜዲትራንያን ባህር ሰምጠዋል። በደቡብ አፍሪቃ በተካሄደው በአፍሪቃ ህብረት ጉባኤ የተገኙት የአፍሪቃ መሪዎች ችግሩ የሚጀመረው ከቤት ነው ብለዋል። ከመኖሪያቸው እየፈለሱ የሚሰደዱት ሰዎች ለምን እንደሚወጡ ሲናገሩ ግጭትን፣ ስርዓትነትን፣ የአያያዝ ጉድለትን እየሸሹ እንደሆነ ይናገራሉ። የደቡብ አፍሪካው ፕሬዝደንት ጃኮብ ዙማ ለዚሁ ተጠያቂዎች መንግስታት ናቸው ይላሉ። ከቅርብ ጊዜያት ወዲህ አፍሪካውያን ወንድሞቻችን፣ እህቶቻችን፣ አባቶቻችንና ልጆቻችን ከድህነትና ስራ አጥነት ለመውጣት እንዲሁም የተሻለ ኑሮ ፍለጋ አደገኛ ጉዞ በማድረግ የሜዲትሬንያን ባህርን አቋርጠው አውሮፓ ለመግባት በሚያደርጉት ጥረት እያለቁ መሆናቸውን የሚያሳይ አሳዛኝና አሳፋሪ ገጽታን ስንመለከት ቆይተናል። ይህ ጉዳይ እኛን ሁሉ የሚያስጠይቅ ነገር ነው። የሕዝቡን የኑሮ ደረጃ ለማሻሻል ብዙ ብንሰራም ሕዝቦቻችን በአገራቸው ሆነው ለልማት አስተዋጽኦ ሊያበረክቱ የሚችሉበትን ሁኔታ ለመፍጠር እጥፍ ጥረት ማድረግ ይኖርብናል። የአፍሪቃ ህብረት ሊቀመንበር እንኮሳ ዛናድ ላሚና ዙማ ደግሞ የአፍሪቃ ሀገሮች ልማት ላይ ካተኮሩ ተስፋ ይኖራል ብለዋል። ህዝባችን በሳይንስ፣ በምህንድስና፣ በቴክኖሎጂ፣ በሂሳብና በፈጠራ ላይ ትኩረት ሰጥተን እንዲማርና በሙያው እንዲሰለጥን ካደረግ ነው ሳህልን አቋርጠው ወደ ሜዲተራኒያን ባህር ለመድረስ የሚያደርገውን አስከፊ ጉዞ ያቆማል ህዝባችን እንዲህ አይነት ክህሎት እንዲኖረው ካደረግን ጽንፈኞች ታጣቂ ቡድኖች አሸባሪዎች ወጣት ሴቶችንና ወንዶችን ለመመልመል ከባድ ይሆንባቸዋል አፍሪቃ ብዙ ነገር ለማድረግ የምትችል አህጉርናት የሚል እምነት እንዳላቸው ፕሬዚደንት ዙማ ተናግረዋል አፍሪካንስ ሃቭ ኮንትሪቢዩተድ ዜር ፌር ሼር አፍሪካውያን የሰው ልጅ እድገትን በሚመለከት ብዙ አበርክተዋል። ከትልልቅ የአፍሪካ ንብረቶች አንዱም ይኸው ነው። አፍሪካውያን አሁን ካሉበት የተሻለ ለመኖር የሚችሉበት ምንጭም ሆነ ክህሎት አላቸው። ጥረታችንን እጥፍ ማድረግ ብቻ ነው የሚያስፈልገን። ይህ ጉዳይ ከሁለት ቀናቱ የአፍሪካ መሪዎች ጉባኤ አንገብጋቢ የመወያያ ነጥቦች አንዱ እንዲሆን ታቅዶ የነበረ ቢሆንም የሱዳኑ ፕሬዝደንት ዑመር አል በሽር ደቡብ አፍሪቃ መግባት ባስከተለው ጭቅጭቅ ምክንያት የትኩረቱ አቅጣጫ ተለወጠ። የሱዳኑ ፕሬዝደንት በዓለም አቀፍ የወንጀል ችሎት ስለሚፈለጉ ደቡብ አፍሪቃ የችሎቱ አባል በመሆኗ እሳቸውን የማሰር ኃላፊነት አለባት። ደቡብ አፍሪቃ ግን ሚስተር አልበሽር እንግዳችን ናቸው፣ በአፍሪቃ መሪዎች ጉባኤ ለመሳተፍ የመጡ እንደመሆናቸው መጠን ሊያዙ አይችሉም የሚል መልስ ሰጥታለች። አንድ የደቡብ አፍሪቃ ፍርድ ቤት ጉዳያቸው በፍርድ ቤት እስከሚታይበት ጊዜ ድረስ ከደቡብ አፍሪቃ እንዳይወጡ ትዕዛዝ አስተላልፎ ነበር። ይሁንና አይሮፕላናቸው ካለምንም ችግር ትናንት ሲበር ታይቷል። ቀደም ሲል እንዳልኩት ዝዝሽ ላይ የሙዚቃ እረፍት እናደርግና የጎሳዬን አዲሱን እኔን አደለም አዲሱ ስል አዲስ ያወጣውን ዜማ አሰምቼ ጽዮን ነች የመረጠችልን። በነገራችን ላይ ወደ መጨረሻው ንግድና መጣኒ ያብትቅንብ አልፋለሁ የግድ ሰው ይለናል። ጎሳዬ የግድ ሰው ካልተረዳኝ ካላወቀኝ ብዬ Estoy en cauta mi y

delton donation tell you what the god under under የመጨረሻው ቅንብራችን ነው። የኢትዮጵያ መንግሥት ላለፉት አምስት ዓመታት በሥራ ላይ ያዋላቸው የምጣኔ ሀብት ፖሊሲዎች ግባቸውን መትተዋል፣ በአፈጻጸም ረገድም አበረታች ለውጦች ታይተዋል ይላል የዜጎች የነፍስ ወከፍ ገቢ መጨመሩንና የድህነት ምጣኔም በመጠኑ ቀንሷል ሲሉ የገንዘብ ሚኒስትሩ ለሕዝብ ተወካዮች ምክር ቤት ይፋ አድርገዋል። በሌላ ጎን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ይናገራሉ። የንግድና ምጣኔ ሀብት አዘጋጅ የነቅሰን ማግዜር ከሁለት ባለሙያዎች ጋር ያደረገው ውይይት ቀጥሎ ይቀርባል። እንደምናመሻቸው አድማጮች፣ የምሽቱን የንግድና ምጣኔ ሀብት እንግዶቻችንን ላስተዋውቅ። ዶክተር ደመሰ ጫንያለው ከአዲስ አበባ ኢትዮጵያስ ኢንዲጂነስ ፖሊሲ አንድ ግሮት አግሪካልቸር ፓስቶራል አንድ ሩራል ዴቨሎፕመንት የኢትዮጵያ ሀገራዊ ልማት ፖሊሲና እድገት ግብርና አርብቶ አደርና የገጠር ልማት የሚል እንግዲህ በግርድፉ ስተረጉሞ ነው። መጽሐፍ በቅርቡ ያሳተሙ የምጣኔ ሀብት ባለሙያ ናቸው። ሌላኛው ደግሞ ከዚህ ከሺካጎ ፕሮፌሰር ጌታቸው በጋሻው እዚህ በዩናይትድ ስቴትስ በሃርፐርስ ኮሌጅ የምጣኔ ሀብት መምህር ናቸው። ሁለታችሁም ወደ ውይይቱ እንኳን በሰላም መጣችሁ። እናመሰግናለን። እድሉን ስለሰጣችሁኝ አመሰግናለሁ። መልካም እንግዲህ የኢትዮጵያው የገንዘብና የኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድ ባለፈው ሳምንት ወደ ህዝብ ተወካዮች ምክር ቤት አምርተው ነበረ። በዛን ወቅት ባደረጉት ንግግር የሀገሪቱ ምጣኔ ሀብት በሁለት ዲጂት እያደገ እንደሆነ ነው የገለጹት። የዜጎች የነፍስ ወከፍ ገቢም በእጅጉ አድጓል፣ ድህነትም ቀንሷል ብለዋል። እስቲ ከአንደ በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብለዋል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በዚህም መሰረት በ1997 የድህነት ምጣኔው 38.7 በመቶ የነበረ ሲሆን በ2003 ወደ 29.6 በመቶ ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክት መልካም እንግዲህ ሰምተናል ከሚኒስትሩ ቁጥሮችን በቅድሚያ ወደ አዲስ አበባ ነው ማመራው ዶክተር ደምስ ጫን ያለው በሀገሪቱ በተለይ እንግዲህ በሁለት መልኩ ነው የነፍስ ወከፍ የሀገር የዜጎች የነፍስ ወከፍ ገቢ በእጥፍ በሚሆን እንዳደገ ነው ሚኒስትሩ የገለጹት። የድህነት ቅነሳም እንደዚሁ ሰፊ ነው። ምን ማለት ነው? የዜጎች የነፍስ ወከፍ ገቢ ጨመረ ስንል እና ድህነት ቀንሷል ስንል በአጠቃላይ ሁለቱም እንግዲህ ጠቋሚዎች በመጀመሪያ በአጭሩ ሁላችንም ሊገባን በሚችል መንገድ አገሪቱ በየዓመቱ እያመረተች በዋጋ ሲተመን ያላት ገቢ ምጣኔ ሀብት ላለው የህዝብ ቁጥር ተካፍሎ ይመጣ ነው የነፍስ ወከፍ ገቢ የሚባለው። ምርት በዋጋ ተባሶ ለህዝብ ተካፍሎ ማለት ነው። እና እሱ እንደጨመረ ነው ሚኒስትሩም የተናገሩት። ሌላ ያው ድህነት እንግዲህ የእሱም መመዘኛ ያለው በመመዘኛው መሰረት እንዳሉት ቀንሷል ነው። የድህነት ቀንሷል ማለት ግን ድሀ የለም ማለት አይደለም። ፕሮፌሰር ጌታቸው በጋሻው ይህንን ቁጥር እንዴት ነው የሚመለከቱት? እንግዲህ በስፋት በዚህ ፕሮግራም በመጡባቸው በርካታ ጊዜያት ከኢትዮጵያ መንግስት የሚወጡ አሃዞችንም የሚጣረሱና እንዲያውም ከዓለም አቀፍ ድርጅቶች ጋርም በእውነት ሲመሳከሩ ትክክለኛ አይደሉም እያሉ ሲናገሩ ቆይተዋል። እንግዲህ መልካም ዜና ይመስላል ለኢትዮጵያውያን ይሄ፣ እንዴት ያዩታል እርስዎ? እውነት ቢሆን ኖሮ መልካም ዜና ነው ወንድሜ። አንዱ ቅድም አንተው በጀመርከው እነኚህ መረጃዎች ወይም አሃዞቹ ከየት ተገኙ? አቶ ሱፊያን በምን ላይ ተመስርተው ነው ይሄንን ተመን የነፍስ ወከፍ ገቢን እውነተኛው ወይም ሪል ወይንም ደግሞ ኖሚናል የሚባለው እንዲሁ አሁን የተናገሩት ዶክተር ደምሴ እንዳሉት በየአመቱ የሚመረተው ባለው ዋጋ ከተባስቶ ለህዝብ ሲካፈል የሚለው ኖሚናል ማለት ነው። ወይም ደግሞ ይሄ ማለት የዋጋ ግሽበትንና የኑሮ ውድነትን ከግምት ውስጥ ያላስገባ ማለት ነው ማለት ነው። የዋጋ ግሽበቶችን ያልተመለከተ የዛሬ አሁን እሳቸው ተገኘ የሚሉት ስድስት መቶ ሰላሳ ሁለት የአሜሪካን ዶላር ነፍሶ ወከፍ ገቢ ከዛ በፊት የነበረው በሶስት አመት ይቀድም ከነበረው እኩል ይገዛል ወይ? እነኛ የኢትዮጵያ ህዝብ አሁን እንግዲህ በኢትዮጵያ አቆጣጠር መሆኑ ነው በሁለት ሺ ሶስት እና በሁለት ሺ ስድስት ዓመተ ምሕረቶች የዋጋ የገቢያቸው እንደዛ ኦልሞስት እጥፍ ሲጨምር አለነገሩን ስመለከተው እንኳ እጥፍ ሳይሆን 59 በመቶ አድጓል ነው የሚሉት። እውነት ሊገዟቸው የሚችሏቸው በቆሎ፣ ጤፍ ጤፈን መግዛት መቻላቸውንም አላውቅም። ዘይት ወይም ምን ምንም ነገር ያን ያህል ሊገዙ ይችላሉ ወይ በሚባልበት ጊዜ እንዳልሆነ ብዙ መረጃዎች አሉ። This program has come to you from the Voice of America, Washington. Washington.